በሶማሌ ብሔራዊ ክልላዊ መንግስት በሲቲ ዞን በድርቁ ምክንያት ከወር በፊት ተከስቶ የነበረው አደጋ እንዳይደገም ለፌዴራል የአደጋ መከላከል ዝግጅትና የምግብ ዋስትና ዘርፍ ያስታወቁ መሆናቸውን ከዞኑ ሕዝብ የተሰየመ ኮሚቴ አባላት እንደሆኑ የሚናገሩ ሰዎች ገልጠዋል። በአካባቢው የሚሰጠው የእህል እርዳታ በቂ እንዳልሆነና ለአንዳንድ አካባቢዎች ጭራሽ እርዳታ እንዳልተሰጠም አስታውቀዋል። የችግሩ ዋና መንስኤም የመልካም ማስተዳደር እጦት ነው ብለዋል የኮሚቴው አባላት። ዝርዝሩን መለስካቸው አማሀ የላከውን ዘገባ ያቀርባል። በአሁኑ ጊዜ በሽንሌ ወይንም ሲቲ ዞን ያለውን ሁኔታ ለፌዴራል መንግስት ለማሳወቅ የተጻፈ ደብዳቤ ከተከሰተው ድርቅ ከፍተኛነት የተነሳ በርካታ ሰዎች ለመሞት እንደበቁና ቁጥሩን መግለጽ የሚያዳግት በርካታ የቤት እንስሳትም እንዳለቀ ይታወቃል ይላል። ይህን ጉዳት ከሶስት ወራት በፊት በስፍራው ተገኝተው የገመገሙት ጠቅላይ ሚኒስትር ኃይለማርያም ደሳሪ እንደነበሩ ደብዳቤው ገልጾ፣ ወደፊት ተጨማሪ ጉዳት እንደማይደርስና መንግስት ኃላፊነቱን ወስዶ ተገቢ እርዳታ እንደሚያደርግ ቃል እንደገቡም ይናገራል። ይሁንና ከዚያ ወዲህ የተደረገው እርዳታ በቂ አይደለም ሲሉ የኮሚቴው አባል አቶ አህመድ ሰምሬ ያብራራሉ። እርዳታው መጥቷል። መንግስት ይህንን አዌር ሆኖ ቶሎ ደርሷል። ግን በቂ አይደለም ነው እኛ የምንለው። ያልደረሱ አካባቢዎችም እንዳሉ ነው የምናውቀው እና ለዚህ አዲስ አበባ የመጣ ነው። መንግስትን እንዲያውቅና አስፈላጊውን እርምጃዎች እንዲወስዱ ነው። በአፋጣኝ አደጋ መከላከል ቢሮ መሄደናል። እስከ ኮሚሽነሩ ደረሙ ተገናኝታል። ኮሚሽነሩ እዛ አካባቢ የደረሰው አቶ መዚሰናጌታቸው ነበር አግኝተናል፣ ሳቸው አግኝተናል። በደንብ ነው የተቀበሉን። ያልደረሱ ቦታዎችን ኢንፎርሜሽን ሰጥተ ነው። በአስቸኳይ እርምጃ እንደሚወስዱ ነው ያሳወቁ ያልደረሱ ቦታዎች እስቲ ማን ማን ናቸው? አሁን ያልደረሱ ቦታዎች በየወረዳው ይኖራሉ። አሁን ለምሳሌ አይሻ ወረዳ ብንወስድ ዑመር ጉሉፍ እና ደወይኬል የሚባሉ አካባቢዎች ያልደረሰ ነው እንዳልደረሰ ነው የሰማ ነው። ሀደጋላ ወረዳ ደግሞ ገብለሉና ደሀዊ አካባቢ እንዳልደረሰ ነው የሰማ ነው። ኮሚቴው ጉዳዩን ለፌዴራል መንግስት ካሳወቀ በኋላ ምን ለውጥ እንዳለ ለቀረበላቸው ጥያቄም አቶ አህመድ ድርቁ ሰፊ በሆነ የሀገሪቱ ክፍል የተከሰተ በመሆኑ የስራ ብዛትና መደራረብ እንዳለ የአደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ ሚኒስትር ዴታ አቶ ምትኩ ካሳ እንደገለጹላቸው፣ ግን በተቻለ ፍጥነትና አቅም በዞኑ እርዳታውን ለማዳረስ ጥረት እንደሚደረግ አቶ ምትኩ ቃል እንደገቡላቸው ገልጸዋል። የተከሰተውን ድርቅ ከባድነት የሚረዱት ቢሆንም ችግሩን አባባሰው የመልካም አስተዳደር እጦት ነው ይላሉ አቶ አህመድ ሰምሬ። ድርቁ አሁን እዛ አካባቢ የታየው ድርቅ አዛውንቶች ወይም ሸማግሎች እንደሚናገሩት ሀምሳ ዓመት እንደዚህ አይነት ድርቅ ተከስቶ ያልታየ ነው የሚሉት እና ይሄ ድርቅ ሊባባስ የቻለው ደግሞ መልካም አስተዳደር አለመኖሩ ነው። እዛ አካባቢ በወቅቱ ለመንግስት ማሳወቅ ሲገባቸው ወይም እርዳታ ማድረስ ሲገባቸው ደንታ የሌለው ሰዎች እዛ የሚያስተዳድሩት እና ቀጥታ ክልሉ ወይም ዞኑ የመረጠው ተወላጆች ሳይሆኑ ከሌላ ቦታ መጥቶ ሕገ መንግስቱን የኢፌድሪ ሕገ መንግስትና የክልሉ መንግስት ያላ ማከለ አሰራር ነው ያለው እና ለዛ ነው ችግሩ ነው የምንለው እኛ። በዞኑ አለ ሰለ የሚባለው ችግር የአደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ ሚኒስትር ዴታ አቶ ምትኩ ካሳን ለማናገር ያደረግነው ጥረት ለጊዜው አልተሳካም። በጥረታችን ወደፊት እንቀጥላለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ